መልአከ ፀሐይ መንግስቱ ኃይሉ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የምስራቅ አውስትራሊያና ና ኒውዚላንድ አህጉረ ስብከት ዋና ስራ አስኪያጅ ና የብሪስበን ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ፣ ወይዘሮ ሰብለወርቅ ታደሰ በብሪስበን የደቡብ ማህበረሰብ ሀብ ማኔጂንግ ዳይሬክተር። እንደሚታወቀው አውስትራሊያ በየአምስት ዓመቱ የህዝብ ቆጠራ ታካሂዳለች። የዘንድሮም የኦገስት አስር ማክሰኞ ምሽት ላይ የሚከናወን ይሆናል። ቆጠራውም የተለያዩ የሃይማኖት የባህል የመሳሰሉትን ነገሮችን የሚያካትት ይሆናል። ከሃይማኖትም አኳያ የህዝብ ቆጠራ እንደዚሁ ጠቃሚነቱ ይገለጻል። ከመንፈሳዊ ህይወቱ አኳያስ፣ ቀሲስ የህዝብ ቆጠራ ጠቀሜታው ምንድን ነው ይላሉ? በመጀመሪያ ብሉ ስለሰጠ በጣም አመሰግናለሁ። የህዝብ ቆጠራ በመጽሐፍ ቅዱስም የታወቀ ነው። እንዲያውም የመጽሐፍ ቅዱስ ክፍል አንዱ ኦሪት ዘሁልቁ የሚባለው እሱን ስንወስደው ቁጥር ነው፣ አጠቃላይ የሚያመለክተው እና ይሄ ዘሁልቁ የሚለው ቃሉ ራሱ ቁጥር ማለት ነው። ሆለቆ ቆጠረ ከሚለው ግዛዊ ቃል የተገኘ ቃል ነው እና ይሄ ዘሁልቁ የተባለው የመጽሐፍ ቅዱስ ክፍል ስናየው፣ በአብዛኛው ስለ ህዝብ ቆጠራ የሚያወራ ነው። ዋናውም ዘሁልቁ የተባለበትን ምክንያት እግዚአብሔር በመጀመሪያው ምዕራፍ ላይ በዚህ ክፍል ሙሴን ከሀያ ዓመት በላይ ባሉት የስራ ሁለቱም የእስራኤል ነገዶች ውስጥ ቆጠራ እንዲያደርግ አዞታል እና ያንንም በተባለው መሰረት ቆጥሮ የታዘዘውን ስራ ሲያከናውን እናያለን። እንዲሁም በሁለተኛው በዚሁ ምዕራፍ ላይም ደግሞ በዚያ በታዘዘው መሰረት ሰዎችን ቆጥሮ ከሁሉም ነገዶች የተቆጠሩትን ከሀያ ዓመት በላይ የሆኑ ወንዶችን ስድስት መቶ ሦስት ሺህ አምስት መቶ ሃምሳ እንዳገኘ ያንን ያመላከታል። እንዲሁም ደግሞ ወደ ሐዲስ ኪዳን ስንመጣም በሉቃስ ወንጌል ምዕራፍ ሁለት ላይ ተጽፎ የምናገኘው አንዱ ይህንኑ የህዝብ ቆጠራን የተመለከተ ነው። በዚያም ወራት ዓለም ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች ቆርኔሌዎስም በሶሪያ አገረገዥ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደ ምትባል ወደ ዳዊት ከተማ ወደ ይሁዳ ጠንሳ ከነበረች ከጮኛው ከማርያም ጋር ይጻፍ ዘንድ ወጣ ይላል። እንግዲህ ይህን የሕዝብ ቆጠራ ስንመለከት ታሪካዊ ምንነቱም ራሱ በጣም በግልጽ የተቀመጠ ነው። አንደኛ ሰዎች በየት ቦታ አገረገዥ እንደነበሩ ጊዜ የሚያመላከት የአሶብ መቼ እንደነበረ የሚያመላከት ነው። በእርግጥ ይሄ ምሳሌያዊ ነው። ከዚህ በኋላ የነበረው ምድራዊ ንጉስ ሳይሆን ሰማያዊ ንጉስ ኢየሱስ ክርስቶስ የተወለደበት ጊዜም መምጫውም ስለነበረ እግዚአብሔርም በጥበቡ የሚያደረገው ያደረገው ነው ይላሉ ብዙዎች። ሰዎች ከምድራዊ ዜግነት ሰማያዊ ዜግነት የሚሆኑበት ጊዜ መምጣቱን የሚያመላከት ስለነበረ ነው። ነገር ግን ሕዝብ ቆጠራ በቤተ ክርስቲያን ወይም ደግሞ በአንድ ሀገር ውስጥ ስንኖር ብዙ ጥቅሞች ይኖሩታል። ይሄም ማንነታችን የምንገልጽበት ወይም ደግሞ የሚገለጽበት፣ እኛነታችን የምናሳይበት፣ በምንኖርበት ሀገር እንደ ሕዝብ መብታችን የምንጠይቅበት፣ ለእምነታችን ለባህላችን እና ለተለያዩ ማህበራዊ ጉዳዮቻችን የሚያስፈልገንን ነገር ሁሉ ከመንግስት ለመጠየቅ እንደ መረጃ የምንጠቀምበት ትልቅ ግብዓት ነው። በሌላ መልኩም መንግስት እንዲሆን የወደፊት የሀገሪቱ ማህበራዊና ኢኮኖሚያዊ ነገሮችን በሙሉ ልማት ስራዎችን ለመስራትም የእኛን ቁጥር በመውሰድ ወይም ደግሞ በሀገሪቱ ዜጎች ጋር አብሮ በመጨመር ልማትን ለመስራት ሌሎችን ለመስራት የምናይበት ነው። በቤተክርስቲያን ግን በቤተክርስቲያናችን አንዳንድ ባህልን፣ እምነትን የተመለከቱ በተለይ በኛ ደግሞ በጥምቀት ባህር ላይ ወርደን እንውላለን። የተለያዩ የአምልኮ ሁኔታዎች አሉን። እነዚያም ከቤት የሚያስወጡ ከቤተክርስቲያን የሚያስወጡ ናቸው። ጥምቀትን፣ መስቀልን ብንወስድ ከቤት የሚያስወጡ ናቸው። እንዲህ አይነት ነገሮችን በምንጠይቅበት ጊዜ ቁጥራችን የሚታየው በሴንሰስ ወይም በህዝብ ቆጠራ ውስጥ ባለው በተመዘገበው ነው። ስለዚህ ብዙ የሆኑ መብቶቻችን ለማስከበር ሴንሰስ ወይም የህዝብ ቆጠራ በጣም በጣም አስፈላጊ ነው እና ይህንን እንደው ሁሉም ሲሪየስሊ ወስዶት በደንብ ፎርሙን እንዲሞላ በብዙ ነገሮችን የሚጠይቅ ነው እና እነዚያን ነገሮች እምነትን፣ ቋንቋን፣ ነገድን፣ ማንነትን የሚጠይቁ ነገሮች አሉ። ያን በትክክል ብናስቀምጠው በተለይም ደግሞ ጊዜያዊ ነገሮችን አይተን ምናልባትም የሀገራችን ጎሳችን እንዳንጡት እዚያ መጠንቀቅ ቢቻል። ወይዘሮ ሰብለስ በእርሶ በኩል በተለይ ይህንን ህዝብ ቆጠራ አውስትራሊያ ውስጥ በየአምስት ዓመቱ የሚካሄደው ማህበረሰቡ የሚኖረው ጠቀሜታ ምንድን ነው ይላሉ? እሺ፣ ካሳሁን አመሰግናለሁ። አይንክ ጠፍ ውስጥ ጥሩ አድርገው አስቀምጠውታል። ግን የእኔ የማየው ከማህበረሰብ እዚህ ባለኝ በስራይም በተለያየ አጋጣሚ በዩኒቨርሲቲ ደረጃም እንደዚሁም የኢኮኖሚ የፖለቲካ እንዲሁም ደግሞ የማህበረሰብ ጥቅሞችን ማዕከል ባደረገ መልኩ የሚሰሩ ስራዎች አሉ። እነዚህ በዋናነት በዋናነት ሶርስ አድርገው ወይም ምንጭ አድርገው የሚጠቀሙት በየአምስት ዓመቱ የሚደረገውን የአውስትራሊያ የህዝብ ቆጠራ ነው። እዚህ ቆጠራ ውስጥ በአግባቡ አለመቆጠር፣ በአግባቡ ማን መሆናችንን እና የሚጠየቁ ጥያቄዎችን በአግባቡ አለመመለስ በብዙ መልኩ ይጎዳናል። ከዚህም አንዱ ለምሳሌ ታክስ ይደለደላል። የስቴቶቹ እንዲሁም ደግሞ ስቴት ውስጥ ያሉ ደግሞ ወንት ሰባርቦችም እንዲሁም ከተሞች መካከል ያሉትን የሚወሰነው የሚደለደልላቸው ነገር አለ። በባህል ጉዳይ ለምሳሌ በጣም በትንሹ ብንናገር የቋንቋን በተመለከተ የዲፓርትመንት ኦፍ ሶሻል ሰርቪስ እና ሆም አፌል በየሁለት ተወሰነ ጊዜ ፈንድ ይለቃል። የቋንቋ በማበልፀግ ደረጃ ምክንያቱም በጥናት የሚያሳየው ልጆች በማዘር ታንክ በሚባለው በእናታቸው ቋንቋ መናገራቸው እና ያንን ይዞ መቀጠላቸው በብዙ መልኩ ጥቅም እንዳለው ስለሚታወቅ ያንን ያበረታታሉ። ለእንዚህ የሚያስፈልጉ ሪሶርሶች ለምሳሌ ፈልጉ የገንዘብም የተለያዩ ማ ጥቅሞችን አሎኬት የሚሆነው ወይም የሚወሰነው በህዝቡ ባለው ያ ማህበረሰብ ያን ቋንቋ የሚናገር ከዛ አካባቢ የመጣ በባህሉ ያንን ማዕከል አድርጎ ነው ይሰራው ማለት ነው። ስለዚህ እሱ ብቻም አይደለም። ለምሳሌ ዩኒቨርሲቲዎች በተለያየ መልኩ ሪሰርች ለመስራት በጤና ጉዳይ ላይ ብንመጣ ለምሳሌ ምን ያህሉ ይሄ ማህበረሰብ ለምሳሌ በዚህ ጉዳይ ላይ ተጠቂ ነው ቢባል ያ ማህበረሰብ የት ጋር ነው የሚኖረው ብሎ ለዛ መፍትሄ ለመፈለግ እንኳን የሚያስችለው የመጀመሪያው ዳታ የሚሰበሰበው ከየ አምስት ዓመቱ በሚደረገው ቆጠራ ውስጥ ነው። ስለዚህ ለእኛ እንደ ማህበረሰብ እንደ ኢትዮጵያውያንን ከኢትዮጵያያን ማልፈን ደግሞ አፍሪካውያንን ከአፍሪካም ቆልጥለን ይሄ መልቲካልቸራል ማህበረሰብ የምንባል ሰዎች እኒህንን በአግባቡ ማስቀመጥ እና ራሳችንን አዎ፣ እዚህ ቦታ ላይ አለን ብለን ተቆጥበን አይደንቲፋይ መደረጋችን በጣም በጣም ጥቅም አለው። እሱ ብቻ አይደለም፣ ፖለቲካ ላይ ፓርቲስፔት ለማድረግ ቢያስፈልግ ድምፅ መሰብሰብ ቢፈልግ ፖለቲከኞች ወይም ፍላጎት ያላቸው ማህበረሰብን አድሬስ ያደረጋሉ። ለምሳሌ በስታስቲክስ ውስጥ የእኛ ቁጥር በጣም ትንሽ ሆኖ ካዩት ያን ያህል ለእነሱ ግብአት የምንሆን እንደማይሆን ነው የሚያስቡት። እና ግን በእውነተኛው ዓለም ላይ ብዙ ልንሆን እንችላለን። እንደዛ ነው የሆነው። አብዛኛው ኢትዮጵያዊ ለምሳሌ ኢትዮጵያ ቁጥር ተብሎ ሲባል እኛ የምናውቀው በየቀኑ አብረን የምንኖር ሰዎች እናውቀዋለን፣ ምን ያህል ኢትዮጵያዊ ባለንበት አካባቢ እንዳለን። ቁጥሩ ግን እሱን አያመለክትም። ምክንያቱም ለምሳሌ የመጀመሪያ ጀኔሬሽን ወይም መጀመሪያ የመጣው እናት አባት እዚህ ሀገር የመጣው አለ፣ ከዛ ቀጥሎ ሁለተኛው ጀኔሬሽን አለ። ብዙ ነን፣ ግን ያ ቁጥር በትክክል እዛ ላይ አይንጸባረቅ ማለት ነው። ግን በዋናነት ጥቅማችን ነው፣ እዚህ የምንኖረው ይገባኛል። አንዳንድ ጊዜ ሰዎች ከመጡበትም ከተለያየ ትሮማ የተነሳ ራሳቸውን ህዝብን ማስቆጠር ባህል አይደለም፣ በአንዳንድ በኩል ላይ ለአደጋ ያጋልጠናል ምናምን አይነት ስሜቶች አሉ። ወይም በተለያየ ምክንያት የተለያየ ኢንፎርሜሽን ሰጥተው እንደመጡ ስለሚያስቡ ያን ማድረግ አይፈልጉም። ትክክለኛው ማንነታቸው መግለጽ አይፈልጉም። እውነታው ግን ብዙ ጊዜ እንትን አይደንቲፋይ ለማድረግ ይሄ ከሌኮ ይሄ ነው፣ እዚህ ቦታ ነው የሚኖረው አይነት ብቻ ብሎ በስም ደረጃ ሳይሆን በቁጥርና በማንነት በካልቸር በቋንቋ ነው በብዛት አይደንቲፋይ የሚሆነው እና ያን ስጋት አርቆ ትክክለኛውን ማንነታችን ሪፍሌክት ማድረጋችን አለን፣ እዚህ ቦታ ነን ማለታችን ለታክስ በሚደለደልበት ጊዜ ጥቅሞቻችን በጤና በፖለቲካ በኢኮኖሚ እንዲሁም በሌሎች ጥቅማ ጥቅሞቻችን ላይ ትልቅ አቅም አለው፣ ኢምፓክት ያመጣል ማለት ነው። ይሄ ትልቅ እድል ነው። ማንነታችንን ለሚመጣው ትውልድ የዛሬ ሀምሳ ዓመት የዛሬ ስልሳ ዓመት የመጀመሪያ ኢትዮጵያ የመጀመሪያ የዛ ባህል፣ የዛ ቋንቋ ተናጋሪዎች እዚህ ሀገር ላይ መቼ መጡ የሚለው ጥናት እንኳን ቢደረግ ትክክለኛ ዳታ ካልመጣ ካልተሰበሰበ፣ የተዛባ የሆነ ኢንፎርሜሽን ነው ማለት ነው ስለኛ የሚኖረው ና በአግባቡ መቆጠር አለብን። በጣም ሲሪየስ ልንወስዶ የሚገባ ነገር ነው ለማለት ነው። መልአከ ጸሐይ ሕዝብ ቆጠራው ውስጥ ከሚሰፍረው ጉዳይ ሃይማኖት ነው። ሃይማኖቱን አሞላል ላይ ኢትዮጵያ ኦርቶዶክስ ቤተክርስቲያን፣ ከግብፅም ኦርቶዶክስ፣ ከራሽያም ከሌሎችም ከግሪክ ኦርቶዶክስም ጋር ስለሚዘነቅ ሞላሉ ላይ ኢትዮጵያ ኦርቶዶክስ ቤተክርስቲያን በምን መልክ ነው የዚህ እምነቱ ተከታዮች ሃይማኖታቸውን ለይተው ማስቀመጥ የሚገባቸው? ጥሩ የሆነ ጥያቄ ነው። ይህ ጥያቄ እንደውም በግለሰብ ደረጃም ቀርቦልኝ ነበረ። በአንዳንድ ሰዎች ከመደናገርም ካለማወቅም ሊሆን ይችላል ኮፕቲክ ቤተክርስቲያን ኦርቶዶክስ ብለን ብንሞላ የሚል አንዳንድ የቀረበልኝም ሀሳብ ነበረ፣ እና ይሄ ግን ትክክል እንዳልሆነ መልክት ለያንዳንዱ ቤተክርስቲያን አስተዳዳሪዎች ልከናል። ምክንያቱም እምነት የሚለው ኢትዮጵያን ኦርቶዶክስ ተዋሂዶ ከተቻለ ተዋሂዶ የሚለው ቦታው ከበቃቸው ካለሆነም ደግሞ ኢትዮጵያን ኦርቶዶክስ ብለው እንዲሞሉ በዚያ ላይ መልእክት ልከናል ማለት ነው። ይሄ የሚጠቅመው ምን ያህል ኢትዮጵያን ኦርቶዶክሳውያን በዚህ ሀገር ይኖራሉ የሚለውን በትክክል ሪፍሌክት ለማድረግ ነው። አሁን ቅድም ሰብለትና ሀገር እንዳለችው ወረቀት ላይ ያለውና በምድር ላይ ያለው ተጨባጭ ሁኔታዎች አይስማሙም፣ አይጣጣሙም። እና ይሄ የተጣጣመ አህዝ ዳታ እንዲኖር ሁሉም እያንዳንዱ ኦርቶዶክሳዊ ኢትዮጵያን ኦርቶዶክስ ተዋሕዶ ብሎ እንዲሞላ መልእክት አስተላልፈናል። ይሁን እንጂ ደግሞ አሁን ባለው ይሄ የኮቪድ ሎክዳውን ራሱ ትልቅ እንቅፋት ሆኖብናል። ይሄን ነገር በትክክል ለሕዝቡ እንዳልደርስ ያው በቫይበር እና በሌሎች መልእክቶች ብቻ ነው አሁን እያስተላለፍን ያለ ነው። ነገር ግን ይሄ ዛሬ ምናልባት የምንናገረው ለብዙዎቹ ሊደርስ ስለሚችል ብዙዎቹ ይጠቀሙበታል የሚል እምነት አለኝ። ከዚህ ላይ እንደው አንድ ነገር ለመጨመር የምፈልገው እንደውም በመጽሐፍ ቅዱስም በተለይ ደግሞ እንደኛ በስደት መጥተው ሌላውን ሀገር አገር አድርገው ለሚኖሩ በዜና መዋዕል ሁለተኛ ላይ ምዕራፍ ሁለት አስራ ሰባት ላይ እንዲህ ይላል። ሰለሞንም በእስራኤል ምድር የነበሩትን መጻተኞች ሁሉ አባቱ ዳዊት እንደቆጠራቸው ቆጠረ መቶ ሀምሳ ሦስት ሺህ ስድስት መቶ ተገኙ ይላል እና ይሄ ስደት እንደኛ አሁን ወይም ደግሞ እኛ የመጀመሪያዎች አንሆን ቀድሞም የነበረ ነው። አሁንም አለ። እኛ ደግሞ አሁን ይህን ሀገር እግዚአብሔር ሀገር አድርጎ ሰጥቶናል። ሀገር አድርጎ ሲሰጠን ደግሞ የሚጠበቅብንን እያደረግን የምንጠብቀውም ደግሞ እንዲደረግልን መንግስት የጠየቀውን በትክክል ፎርሙል ሞልተን መላክ እንዳለብን በዚህ አጋጣሚ ማሳሰብ እወዳለሁ። መልአከ ፀሐይ መንግስቱ ኃይሉ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የምስራቅ ኢትዮጵያና ኒውዚላንድ አህጉረ ስብከት ዋና ስራ አስኪያጅና የብሪስበን ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ፣ ወይዘሮ ሰብለወርቅ ታደሰ በብሪስበን የደቡብ ማህበረሰብ ሀብ ማኔጂንግ ዳይሬክተር፣ ስለ ቃለ ምልልሱ እናመሰግናለን። በዚህ አጋጣሚ በእውነት ኤስቢኤስን እንዲህ አይነት ፕሮግራሞችን ሁልጊዜም ወቅታዊ የሆኑ ፕሮግራሞችን እያዘጋጃቸው ለህዝብ በማቅረባቸው ምስጋናችንን እናቀርባለን። ለማጠቃላይ ያህል ደግሞ እንግዲህ በተለይ ክርስቲያን ለሆናችሁ መጽሐፍ ቅዱስ ስለ ህዝብ ቆጠራ ከሰላሳ ስድስት ጊዜ በላይ በመጽሐፍ ውስጥ ተጠቅፏል። ምንም የሚያስፈራ ነገር የለውም። ጠቃሚ ነገር ነው። ይህን እንድታደርጉ አደራላለሁ። በሁለተኛ ደረጃ መለው ኢትዮጵያውያንና ኢትዮጵያውያት ሁላችሁም አሁን ሀገራችን ያለችባት ሁኔታ ሀገራችን በጭንቅ ላይ ናት ያለችው። ብዙ የተፈናቀለ ህዝብ አለ፣ ህጻናት አሉ፣ እናቶች አሉ። ይህንን አንድ ሁነን ተጋግዘን፣ ተረዳድተን እንድንረዳና ይህን ክፉ ጊዜ አብረን እንድናልፈው ጥሬን አቀርባለሁ። በመጨረሻም ደግሞ ለመላው ኦርቶዶክሳውያን የምለው አለኝ። ይቺ የአዝናት ሳምንትና የሚቀጥለው ሁለት ሳምንታት ጾመ ፍልሰታ ነች። ይህችን ጾመ ፍልሰታ ደግሞ ብዙ ምግባር የሚሰራባት፣ ምሳ የሚገባበት፣ ብዙ መልካም ነገር የሚደረግበት ጊዜ ነው። ስለዚህ ሁላችንም በንጹህ ሕሊና በአንቃይዶ ልቡና አሁነን በፍቅር በአንድነት ለሀገራችን እየጸለይን ከቁርሳችን እናገኝ የሚገባንን ያን በማጠራቀም በጾሙ መጨረሻ ላይ ሁላችሁም ይህንን ያገኘነውን አጠራቅመን ለተፈናቀሉ ከላይ ውሃ ከታች ውሃ እየወረደባቸው መከራ ለሚቀበሉ ወገኖች ይሁን ዘንድ ይህን እንድታደርጉ በመንፈሳዊ ጥሪ አቀርባለሁ። አቶ ካሳሁን፣ ስለተደረገልኝ ቃለ መጠይቅ በጣም አመሰግናለሁ። እግዚአብሔር ይስጥልን። አመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።